አሜሪካ ድምጽ ነው። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ አርብ ሐምሌ 21 2015 ዓ ም ዝግጅታችን ጀመረ። በሸዋሮቢትና አካባቢው ግጭት ሰዎች እንደተገደሉና መንግስታዊ ስራዎች እንደተስተጓጎሉ የነዋሪዎች የአካባቢው ነዋሪዎች ገለጹ። በጸጥታ ችግር የተነሳ ለሶስት የወለጋ ዞኖች እርዳታ የማድረስ እድሉ የመነመነ እንደሆነ የተባበሩት መንግስታት ድርጅት አስታወቀ። ህብረተሰቡን በተገቢው መንገድ ባለማገልገላችን በድለናል ያሉ የሲዳማ ክልል ሰራተኞች በሰልፍ ይቅርታ ጠየቁ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው አሉላ ከበደ እዚህ አብሮ ይገኛል። ፕሮግራማችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ዋና ዋናው የዓለም ዜና ወደ አሉላ ልሰዳችሁ። ጤና ስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢትዮጵያ ለትምህርትና ስነምግባር ስነ ምግብ የሚውል አራት መቶ ሚሊዮን ዶላር ከዓለም ባንክ ልታገኝ ነው። ባይደን በዩናይት ስቴትስ የሚታየውን የሙቀት ማዕበል የተመለከቱ አዳዲስ እርምጃዎችን ይፋ አደረጉ። በሱዳን ግጭት ሚሊሻዎች ዳርፉር ውስጥ ቤቶችን ማቃጠል፣ ግድያና አስገድዶ መድፈርን የመሳሰሉ እጅግ የከፉ ግፎችን እየፈጸሙ መሆነ መሆኑ ተዘገበ። የሚሉት ከርዕሰ ወሬዎች ውስጥ ናቸው። ኢትዮጵያ የ400 ሚሊዮን ዶላር ድጋፍ ከዓለም ባንክ ልታገኝ ነው። ኢትዮጵያ ለትምህርትና ለሕፃናት ምገባ የሚውል የ400 ሚሊዮን ዶላር በእርዳታና በብድር መልክ ከዓለም ባንክ የምታገኝ መሆኗን የገንዘብ ሚኒስቴር ትላንት አስታወቀ። ከተባለው ገንዘብ 350 ሚሊዮኑ በእርዳታ 50 ሚሊዮን ዶላር ደግሞ የሚኒስትር መስሪያ ቤቱ ይፋ እንዳደረገው በብድር መልክ የሚገኝ ነው ገንዘቡ የልጃገረዶችና የታዳጊ ልጆችን የትምህርት ውጤትና አመጋገብ ለማሻሻል ብሎም የአገልግሎቶችን አቀራረብና ተጠያቂነትን ለማጠናከር በግጭትና በድርቅ የተጎዱ እንዲሁም ከፍተኛ ቁጥር ያለው ስደተኛ የሚገኙባቸውን ጨምሮ በሁሉም ክልሎች ጥቅም ላይ ይውላል ሲል መግለጫው አክሏል ከፍተኛ የውጭ ምንዛሪ እጥረት ያጋጠማት ኢትዮጵያ የኮቪድ-19 ወረርሽኝ፣ ለሁለት ዓመታት የዘለቀው የሰሜን ኢትዮጵያው ጦርነትና ድርቅ እንዲሁም የጎርፍ አደጋና የአንበጣ ወረርሽኝ በአገሪቱ የተለያዩ ክፍሎች ያደረሷቸው ጉዳቶች ጫና አሁንም ድረስ እንደ ጎላ መሆኑ ይታወቃል። ባይደን በዩናይት ስቴትስ የሚታየውን የሙቀት ማዕበል የተመለከቱ አዳዲስ እርምጃዎችን ይፋ አደረጉ። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን እጅግ ከፍተኛ የአየር ሙቀት በተለያዩ ዩናይት ስቴትስ ግዛቶች እየተዘገበ ባለበት በአሁኑ ወቅት የአየር ሁኔታ ትንበያዎችን ለማሻሻል ለሰራተኞች መብት ጥበቃ መረጋገጥና የመጠጥ ውሃ አቅርቦትን ይበልጥ ተደራሽ ለማድረግ የሚያግዙ አዳዲስ እርምጃዎችን ነው ይፋ ያደረጉት። ፕሬዚዳንቱ የወጠኗቸው እነኚህ አዳዲስ እርምጃዎች ይፋ የተደረጉት የብሔራዊ አየር ሁኔታ አገልግሎት ቁጥራቸው ሁለት መቶ ሚሊዮን ለሚደርሱ አሜሪካውያን የከፍተኛ አየር ሙቀትና የጎርፍ ማስጠንቀቂያዎች በሰጠበት በአሁኑ ወቅት ነው። ባይደን ትላንት ሐሙስ ከዋይት ሀውስ ባሰሙት ንግግር አሜሪካውያን ለከፍተኛ የአየር ሙቀት እየተጋለጡ ባሉበት የአየር ንብረት ለውጥ እያስከተለ ያለው ተጽዕኖ ማንም ሊክደው የሚችል አይደለም ብለዋል። ዛሬ ከፍተኛ የአየር ሙቀት በተለያዩ የዩናይትድ ስቴትስ ግዛቶችና ከተሞች እያስከተለ ያለውን ተጽዕኖ ለመቋቋም የሚያግዙ ተጨማሪ እርምጃዎችን እያስተዋወቅኩ ነው። በቅድሚያ የሰራተኞች ጉዳይ ተጠባባቂ ሚኒስትር ጁሊ ሱን የከፍተኛ ሙቀት አደጋ ማስጠንቀቂያ እንዲያውጁ ጠይቄያለሁ ያሉት ባይደን ደንቡ ሰራተኞች ከከፍተኛ አየር ሙቀት ጋር የተዛመደ በፌዴራል ደረጃ ጥበቃ የሚያደርግ መብት እንዳላቸው የሚያብራራ መሆኑን አመልክተው፣ ሰራተኞችን ከአደገኛ ሁኔታዎች መጠበቅ አለብን። ይህንንም እናደርጋለን ሲሉ ነው። እነኚህን ጥበቃዎች የማይደረጉባቸው ግዛቶች ለሰራተኞች ጥበቃ አናደርግም የሚሉትንም በስም እንደሚጠሩ ተናግረዋል። ይህ በእንዲህ እንዳለ በያዝነው የአውሮፓውያኑ የበጋ ወራት እየታየ ያለው እጅግ ከፍተኛ ሙቀት በዓለም አቀፍ ደረጃ የታየ ክስተት መሆኑንና ያለንበት የሐምሌ ወርም በሞቃትነቱ በታሪክ እስከ ዛሬ ከተመዘገቡት ሁሉ ከፍተኛው ይሆናል ሲሉ ሳይንቲስቶች ተናግረዋል። የያዝነው ወር ከፍተኛ ሙቀት ደቡብ ምዕራብ ዩናይት ስቴትስ ውስጥ ቃጠሎው ከሚሴን ደረጃ መድረሱን፣ በፍሎሪዳ ክፍለ ግዛት ደግሞ የውቅያኖስ ውሃ አንዳንዶች የፈላ ገንዳ ከሚሉት ደረጃ መድረሱ ተዘግበዋል። መፈንቅለ መንግስት በተካሄደባት በኒጀር የፕሬዚዳንታዊ ክብር ዘብ አዛዥ ጀኔራል አብዱራ ማሃኔ ቺያኔ አዲሱ ርዕሰ ብሔር ሆነው ዛሬ በወታደራዊ መኮንኖች ተሰይመዋል። በሌላ በኩል የምዕራብ አፍሪቃ አገሮች የኢኮኖሚ ማህበረሰብ ኤኮዋስ መፈንቅለ መንግስቱን አውግዞ በዲሞክራሲያዊ መንገድ የተመረጡት ፕሬዚዳንት መሐመድ ባዙም በአስቸኳይ እንዲለቀቁና ወደ ስልጣናቸው እንዲመለሱ ጠይቋል። ቆንጅታየ ዝርዝሩን ይዛለች። ረቡዕ ዕለት መፈንቅለ መንግስቱን ያካሄዱት መኮንኖች ጀኔራል ቻያኒን በርዕሰ ብሔርነት ከመሰየማቸውም ሌላ ህገ መንግስቱን አግደዋል፣ የቀድሞውን አስተዳደር ተቋማት በሙሉ አፍርሰዋል። ጀነራሉ ፕሬዝደንቱን በአስተዳደር ብልሹነትና በጸጥታ ሁኔታው ማሽቆልቆል ወንጅሎ ያስወገዳቸው የፕሬዝደንታዊ ክብር ዘቡ አዛዥ ናቸው። አዲስ የተመሰረተው የአገር ደህንነት ጠባቂ ብሔራዊ ምክር ቤት የተባለው ወታደራዊ አካል መሪነታቸው ሲታወጅም ጀነራሉ በመንግስቱ ቴሌቪዥን ቀርበው ታይተዋል። አርቲክል ፕሪሚየር የኒጀር የጦር ሰራዊት ቃል አቀባይ ጀኔራል አማዱ አብድራማኔ ህገ መንግስቱ ታግዷል፣ በህገ መንግስቱ የተመሰረቱ ተቋማት በሙሉም ፈርሰዋል ብለዋል። ከእንግዲህ የብሔራዊ ካውንስሉ ፕሬዚደንት ኒጀርን ባለም አቀፍ ግንኙነቶች ሁሉ ይመራሉ ሲሉም አውጀዋል። ይህ በዚህ እንዳለ የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ኒጀር ውስጥ የተካሄደውን ወታደራዊ መፈንቅለ መንግስት አውግዟል። የቪኦኤው ጀምስ በቲ ያነጋገራቸው የኤኮዋስ የፖለቲካና የጸጥታ ጉዳዮች ኮሚሽነር አብደል ፋቱ ሙሳ የኒጀር ህጋዊ መሪ የሆኑት ፕሬዚደንት ባዙም በአፋጣኝ ወደ ስልጣን እንዲመለሱ እንጠይቃለን ብለዋል። ይህ በክልላችን ዲሞክራሲ ለማጠናከር የያዝነውን እርምጃ እንደገና አብዝቶ ወደ ኋላ የሚጎትት ከባድ ክስተት ነው። እንደምታውቀው ሶስቱም የማዕከላዊ ሳህል ሀገሮች የሽብርተኛ ጥቃት ውስጥ ናቸው። በሶስቱም በዲሞክራሲያዊ መንገድ የተመረጡ መንግስታት ላይ መፈንቅለ መንግስት ተካሂደዋል። ኤኮዋስ ይህ መፈንቅለ መንግስት እንዳይሳካ ለማድረግ ቆርጦ ተነስቷል። ኤኮዋስ አባል ሀገሮች መሪዎች በሳምንቱ መጨረሻ አስቸኳይ ስብሰባ አካሂደው እንደሚመክሩም ነው ኮሚሽነሩ የገለጹት። መፈንቅለ መንግስቱን ያካሄዱት የክብር ዘብ መኮንኖች ፕሬዚደንት ባዙምን በቤተመንግስቱ በቁጥጥር ስር ያዋሏቸው ሲሆን የት እንዳሉ በግልጽ የሚታወቅ ነገር የለም። በአዣንስ ፍራንስ ፕሬስ ዘገባ መሰረት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ፕሬዚደንት ባዙምን ዛሬ ማለዳ አነጋግረዋቸዋል። ላነጋግራቸው ችያለው፣ በጥሩ የጤና ሁኔታ ላይ ናቸው ማለታቸውን ነው ኤኤፍፒ የጠቀሰው። በሱዳን ግጭት ሚሊሻዎች ዳርፉር ውስጥ ቤቶችን ማቃጠል፣ ግድያና የአስገድሮ መድፈርን የመሳሰሉ እጅግ የከፉ ግፎችን እየፈጸሙ መሆኑ ተገለጠ። አምና አልኑር ሁለት ጊዜ ነው ለጥቂት ከሞት ያመለጠችው። የመጀመሪያው በሱዳኗ የዳርፉር ግዛት የቤተሰቦቿን መኖሪያ ቤት ባጋዩበት ወቅት ሲሆን ሁለተኛው ደግሞ ከሁለት ወራት በኋላ ተዋጊ ሚሊሻዎች እርሷንና ሌሎች ጦርነቱን በመሸሽ ላይ ያቺን አገር ከጎረቤት ሻድ ጋር በሚያዋስነው ድንበር ለመድረስ ሲሞክሩ ሚሊሻዎች በያዟቸው ወቅት ነበር። እንደ በግ ጨፈጨፉን ስትል ባለፈው ሚያዝያ ወር መጨረሻ በትውልድ ከተማዋ ጀኒና ስለ ደረሰው ጥቃት የተናገረችው የሰላሳ ሁለት ዓመቷ መምህርት ሁላችንንም ከቀያችን ለመንቀል ነው ያደረጉት ስትል አማራለች። አልኑርና ሶስት ልጆቿ በአሁኑ ወቅት ከልቂት የተረፉትና ሁኔታውን በቅርብ የሚከታተሉ የመብት ተሟጋቾች በተመሳሳይ የጭካኔ ማአት ያሉትን ጥቃት ሸሽተው የመጡ የሚበዙትም ሴቶችና ሕጻናት የሆኑባቸው ቁጥራቸው ከ260 የሚበልጥ ሱዳናውያን ከተጠለሉበትና ወደ ስደተኞች ካምፕ ከተለወጠ ቻድ ውስጥ የሚገኝ ትምህርት ቤት ውስጥ ነው። የሱዳኗ ዳርፉር ከሁለት አስርተ ዓመታት በፊት ጃንጃዊድ የአረብ ሚልሻዎች ራሳቸውን ከመካከለኛውና ከምስራቁ ምስራቅ አፍሪካ ወገን አድርገው በሚያዩ ህዝቦች ላይ በፈጸሙት የበረታ ግፍ ሳቢያ የዘር ማጥፋትና የጦር ወንጀል መለያ ምልክት ተደርጋ ትታይ እንደነበርም ይታወሳል። በአሁኑም ወቅት በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ከሀገር አቀፍ ደረጃ የቀጠለው ውጊያ ተከትሎ በዳርፉር እየደረሰ ያለው መጠነ ሰፊ ግድያ፣ የአስገድዶ መድፈርና የመንደሮች የጅምላ ውድመት የዚያን አሰቃቂ ግፍ ታሪክ እንዳይደግም የሚለውን ስጋት እያየለ መጥተዋል። የሴንት ፒተርስበርጉ የሩሲያ አፍሪቃ ጉባኤ ጉዳይና የዩክሬኑ ጦርነት። የዩክሬን ወታደሮች በዶኔትስክ ግዛት የምትገኘውን ደቡብ ምስራቃዊቱን የስትራቶ ማዮርስክን መንደር መልሶ ተቆጣጥረዋል። እርምጃው ዩክሬን በሩሲያ በተያያዙ ደቡብ ምስራቅ የአገሪቱ አካባቢዎች የጀመረችው የመልሶ ማጥቃት እንቅስቃሴ አካል መሆኑም ተነግሯል። በተያያዘ ዜና አብራምስ የተባሉት የዩናይትድ ስቴትስ ታንኮች የፊታችን መስከረም ዩክሬን ሊደርሱ መቻላቸው ሲነገር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ በሩሲያ አየር ጥቃት የተጎዳውን ታሪካዊውን የኦዴሳ ካቴድራል መጎብኘታቸው ተዘግቧል። በሌላ የሩሲያ ዜና ትናንት ሩሲያ ከጥቁር ባህሩ ስምምነት በወጣች ሁለት ሳምንት ባልሞላ ጊዜ ውስጥ የሩሲያና የአፍሪቃ መሪዎች ጉባኤ በሴንት ፒተርስበርግ እንዲጀመር አድርጋለች። በጉባኤው ላይ የተገኙት 17 የአፍሪካ ሀገራት መሪዎች መሆናቸውን የብሪታንያው መከላከያ ሚኒስቴር በዛሬው ዕለት አመልክቷል። በቀደመው ጉባኤ 43 የአፍሪካ መሪዎች መገኘታቸውም ይታወቃል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ መልካም አሉላን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 21 2015 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እጋብዛለሁ። ወደ ቀዳሚው የአብይር ዘገባ እንለፍ። በአማራ ክልል ሰሜን ሸዋ ዞን በሸዋ ሮቢት ከተማና አካባቢው ከትላንት በስቲያ ጀምሮ የተኩስ ድምፅ እየተሰማ እንዳለና ቢበዛ ስድስት ሰዎች እንደተገደሉ የከተማይቱ ነዋሪዎች ገለጹ። የሟቾችን ቁጥር ግን ከነዋሪዎቹ በስተቀር ከሌላ ወገን ማረጋገጥ አልተቻለም። በከተማይቱና አካባቢዋ ፋኖ በተባለው የአማራ ክልል የታጠቁ ወጣቶች አደረጃጀትና የመከላከያ ሰራዊት መካከል ግጭት እንደነበር ነዋሪዎቹ ጠቁመዋል መስፍን ሰሜን አራጌ ዝርዝር ዘገባ አለው። መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ለማደራጀት ያሳለፈውን ውሳኔ ተከትሎ በአማራ ክልል የተነሳው ተቃውሞ በተለያዩ ከተሞች እያገረሸ በክልሉ በሚገኙ የታጠቁና ፋኖ ነው በተባሉ ወጣቶችና በመከላከያ መካከል ግጭትና የተኩስ ልውውጥ እንደሚደረግ ነዋሪዎች ይናገራሉ። ከትናንት በስቲያ ረቡዕም በሸዋሮቢት ከተማ የከባድ መሳሪያ ተኩስ ድምጽ ሲሰማ ማዳሩን ስማቸውን መግለጽ ያልፈለጉና ና በመንግስት ስራ የሚተዳደሩ የሸዋሮቢት ከተማ ነዋሪ በስልክ ለአሜሪካ ድምጽ ገልጸዋል። ሲሆን ቻረብ ላይ የነበረው ድባብ ጥሩ አልነበረም ከትናንት ወደ ማታ ላይ ሁለት ሰዓት ከአርባ አካባቢ ላይ ነው ተኩስ ድንገት የተሰማው እኛ ቤት በነበርንበት ሰዓት ከሁለት ሰዓት ከአርባ እስከ ለሊት ዘጠኝ ሰዓት እና በምን እንደሆነ አራቅ በጣም ከባባድ መሳሪያ መተኮስ የነበረው ጠዋት ነቅቶ ሰው ለሰው ይተያያል አላሉም ነበር እውነት ለመናገር ማለት ነው ሰው አንድ ከባድ መሳሪያ ምንም ያላዘ ህዝብ ላይ መንደር መሀል ካምፕ ይዘህ ከባባድ መሳሪያ መተኮስ ማለት ለልጆች ምን ያህል ስነ ልቦና እንደሚኖራቸው አስበው በንግድ ስራ የሚተዳደሩት ሌላው የከተማይቱ ነዋሪ ግን ለግጭቱ መንሴ ነው ያሉትን ሲ

የተኩስ ልውውጥ እንደነበር ገልጸዋል። በግል ስራ ተቀጥሬ እየተዳደርኩ ነው ያሉ ሌላ የከተማ ነዋሪም በጥይት ተመትተው የወደቁና የሞቱ ሰዎችን አይቻለሁ ብለዋል። ሁለት ሶስት ሰዎች መስመር ላይ መቶ አይተናል። አሁን ወደዚያም ወደዚም በማለት አልተቻለም። ሆስፒታል ተወሰዱ እነዚህ የተጎዱት ወይስ እንዴት ሆኑ? ሆስፒታል ምን ሞተዋል እኮ ሆስፒታል ምን ያው ወደ ዘመዳቸው እየተፈለገ ወደ ዘመድ ነው እንጂ የሚሄዱ። ዛሬ ጠዋትም ተኩስ እንደነበረ በንግድ ስራ የሚተዳደሩት ነዋሪ ጠቁመዋል። ጠዋት ላይ እንዲሁ ዝም ብለው መታወቂያ ይጠይቁና የለኝም ምናምን ስላለ እንዲሁ ዝም ብሎ ስልክንም ያይቁና በተለይ የፉከራ ነገር የሽልላ ነገር ካለበት ከመማታት ወደ ላይ በጣም ይመሳሉ። አሁን ሰው ያማረ ሲወዳደሩ ዛሬ ለቤት እየገቡ ነበር። የመንግስት ሰራተኛ አስተያየት ሰጪ እንደሚሉት በከተማዋ ለግል ጉዳይም ሆነ ለመንግስት ስራ ግለሰቦች እንደፈለጉ መንቀሳቀስ አይችሉም ይላሉ። የሸዋሮቢት ከተማ አስተዳደር ለብቻ ሆነ ቆታለ ና ወደዛ ለስራ የሚሄድ ሰው ራሱ እንዳይሄድ ነው እየታገደ ያለው። ኢቨን ዛሬ ራሱ ጠዋት አካባቢ ላይ ወደ አንድ ሰ አካርብ አካባቢ ይመስለኛል አንድ ሰው ዛሬ ራሱ ገለዋል። አስተያየት ሰጪው ለችግሩ ዘላቂ መፍትሄ እንዲሰጠውም ጠይቀዋል። በተለይ እዚህ ሸዋሮቢት ላይ እየተደረገ ያለውን ነገር እኛ ሊገባን አልቻልንም። ስራ የመንግስት ስራ እንኳ መስራት እየቻልን አይደለም እና ይህን የሚሰማ አካል ካለ አንድ ቢባል መነጋገር ካለብን ከምትነጋገረው አካል ጋር ተነጋግረን መፍትሄ ማቅረብ ነው እንጂ ህዝብ መሀል ላይ የሆነ ህዝብ ሀያ ሶስት እና ዲሽቃ እየተኮስት ህጻናትን ሳይኮሎጂ ካሁኑ ጀምሮ እንደዚ ማድረግ ተገቢ ነው ብያለሁ። አሁንም እንደ አንድ ማህበረሰብ ነዋሪ የአራት አመት ጣሊ ተመቶ መቶ ወደ ሆስፒታል ሪፈር ተብሎ በእውነት ተረብሽ እኳ ባለ ቁጥር ሁሌ መሬት እንደያዝ ነው የእውነቱም ማለት ነው ከሰሜን ሸዋ ዞንም ሆነ ከሸዋሮቢት ከተማ ባለስልጣናት ላሽ እንዳገኘን አስተያየታቸውን አካተን እንመለሳለን። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊና አቶ ደሳለኝን ጣሰውን በተንቀሳቃሽ ስልካቸው ለማግኘት ሞክረን አልተሳካልንም። ይሁን እንጂ በሰኔ ወር መጨረሻ ባህር ዳር ላይ የክልሉን ወቅታዊ የሰላምና ደህንነት ጉዳይ አስመልክቶ በተካሄደ ግምገማ ክልሉ የገጠመው ወቅታዊ የጸጥታ ችግር በድንገት የተከሰተ ሳይሆን ለዘመናት የተሰበከው የልዩነት ሀሳብ ውጤት ነው ማለታቸውን በክልሉ መንግስት የሚደገፈው የአማራ ሚዲያ ኮርፖሬሽን ዘግበው ነበር። ኃላፊው የክልሉ ህዝብ የህዝብ ወጣቶች፣ የሃይማኖት አባቶች እና የአገር ሽማግሌዎች ለክልሉ ሰላም መከበር እንዲሁም ለህግ የበላይነት መረጋገጥ በጋራ እንዲሰሩ ጥሪ አስተላልፈው ነበር። በመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በቅርቡ ተያያዥነት ባላቸው የፀጥታና የሰላም ጉዳዮች ላይ መግለጫ እንደሚሰጥ አረጋግጠዋል። አጠቃላይ በሀገር ደረጃ ያለ የፀጥታ ሁኔታ ምን ይመስላል፣ እንዴት ህዝቡ ጋራ እየሰራን ነው፣ መከላከያ ምንድን ነው ያለው ሁኔታ፣ እንዴት እየተከላከለ ነው የሚለውን ነገር ይሰጣል። ክልል ወይም የኦሮሚያ ክልል ሱማሌ ምናምን ሳ በሀገራቸው እየተከሰተ ያለው ነገር ምንድን ነው፣ እንዴት ነው መከላከያ እየተወጣ ያለውን ነገር የሚለው ነገር እናብራራለን። ዛሬ እስከ ቁለ ቀን ባለው መረጃ አብዛኞቹ የሸዋ ሮቢት ከተማ ነዋሪዎች ከወትሮው እንቅስቃሴያቸው ታቀበው በየቤታቸው እንደተቀመጡ የቤት ለቤት አሰሳም እየተደረገ እንደሆነ ምንጮቹ ተናግረዋል። ሰኔ ሀያ ሰባት ቀን ሁለት ሺህ አስራ አምስት ዓመተ ምህረት በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ አብዱ ሁሴን መገደላቸውን ተከትሎ የከተማ ማስተዳደሩ ጊዜያዊ የጸጥታ ኮማንድ ፖስት ከሰኔ 28 ቀን 2015 ዓም ጀምሮ የሰውም ይሁን የተሽከርካሪ እንቅስቃሴን እንዲሁም የምሽት ክለቦችን ጨምሮ የአገልግሎት ሰጪ ተቋማትን ከምሽቱ 12 ሰዓት በኋላ መገደቡ ይታወሳል። በአማራ ክልል ማዕከላዊ ጎንደር ዞን ደንቢያ ወረዳ በጮሂት ከተማ አካባቢ በመንግስት የጸጥታ ኃይሎችና ና በፋኖ ታጣቂዎች መካከል በተፈጠረ ግጭት ቁጥራቸው በውል ያልተገለጹ ሰዎች መገደላቸውን ጠቅሰን የዘገብነው ትናንት ምሽት ነበር። የሸዋ ሮቢቱም ሆነ የጨዋሂቱ ክስተት የአማራ ክልል ጸጥታ ጉዳይ አሳሳቢ ሆኗል የሚሉ ወገኖች ድምጻቸውን በሚያሰሙበት ሰሞን እየተቀሰቀሰ ነው። በቅርቡ የአማራ ክልል መንግስት ዝርዝሩ ባልተገለጸበት ሁኔታ የሰላምና ጸጥታ ቢሮ ምክትል ኃላፊውን ኮማንደር መንገሻ ወራሪስንና የርዕሰ መስተዳደሩ ዶክተር ይልቃል ከፋለ የጸጥታ ጉዳዮች አማካሪ አቶ ከፋለ እሱ ባለውን ከስልጣናቸው አሰናብቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ይርስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሄት እናልፋለን። በምዕራባዊ የኦሮሚያ ክልል በተፈጠረው የጸጥታ ችግር የተፈናቀሉ ነዋሪዎች አሁንም ተገቢ ሰብአዊ ድጋፍ እያገኙ እንዳልሆነ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ገለጸ። በመንግስታቱ ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ወይም ኦቻ እንዳስታወቀው አሁን በየቦታው እያጋጠመው ያለው የጸጥታ ችግር በተለይ በምስራቅ ወለጋ በሆሩ ጉድሩ ወለጋና በቄሌም ወለጋ ዞኖች ባሉ ወረዳዎች ለሰፈሩ ተፈናቃዮች ሰብአዊ ድጋፍ ማድረስን አስቸጋሪ አድርጎታል። በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የሚኖሩ ተፈናቃዮችም ያሉበት ሁኔታ አስከፊ እንደሆነና አስቸኳይ የምግብና ሌሎችም ሰብአዊ ድጋፍ እንደሚሹ ተናግረዋል። የምስራቅ ወለጋ ዞን የአደጋ ስጋት አመራር ጽህፈት ቤት በበኩሉ የተጠቀሰው ችግር እውነት እውነት እንዳለው ገልጾ ተፈናቃዮቹ ወደ ቀበሌያቸው እንዲመለሱ ክልሉ ከስምንት ሴክተሮች አውጣቶ ባዋቀረው ኮሚቴ አማካኝነት በመስራት ላይ እንደሚገኝ አስታውቋል። ገልሞ ዳዊት ተጨማሪ ዘገባ አለው። በምዕራብ ኦሮሚያ ክልል በምስራቅ ወለጋና ሆሮጉዱ ወለጋ ዞኖች የገጠር ቀበሌዎች በጸጥታ ችግር ተፈናቅለው በከተሞች ተጠልለው የቅዩ ነዋሪዎች አሁንም ከስጋት እንዳልተላቀቁ ገልጸዋል። ስማቸው እንዲገለጽ ያልፈለጉ በምስራቅ ወለጋ ዞን በኪረሙ ወረዳ አሳስጋ ከተማ ያገኘናቸው ነዋሪ ከኖሩበት የገጠር ቀበሌ ከስድስት ልጆቻቸው ጋር ተፈናቅለው በከተማው በአስቸጋሪ ሁኔታ ውስጥ እንዳሉ ይናገራሉ። nutamma magaalitti bara jirra akkuma እኛ አሁን በከተማዋ ሰፍረን ያለ ነው። ሶስት መቶ ሜትር ወጣ ብንል የሚደርስብንን ስለማናውቅ በከተማቱ ክልል ውስጥ ሆነን ራሳችንን በሕይወት ለማቆየት እየጣርን ነው። በእውነቱ በከባድና ደስ በማይል ሁኔታ ውስጥ ነው ያለ ነው። ከስድስት ልጆቻቸው አንደኛዋ ብቻ በትምህርት ላይ እንደሆነች የገለጹት እኚህ ተፈናቃይ ቀሪዎቹ አምስት ልጆቻቸው ትምህርታቸውን ለማቋረጥ እንደተገደዱ ተናግረዋል። namoonni kun baay'ee ni dandi marra olu ባዬ እንዳንጅ በራ ከጀላ በከና በአሁኑ ወቅት በኪረም ወረዳ ያሉት ሁሉም ተፈናቃዮች መንገድ ላይ ኑሯቸውን እየገፉ ነው። ሲያገኙ ይለምናሉ። አሊያም ምን አይነት እርዳታ ይደርስልን ይሆን ብለው ልክ እናታቸው ገበያ እንደሄደችባቸው ልጆች መንገድ መንገዱን እያዩ ሲጠባበቁ ይውላሉ። እኛ የተፈናቀል ነው፣ ከኪረም ወረዳ ጉዲና ቀበሌ ነው። ከአማራ ክልል የመጡት ጽንፈኛ ታጣቂዎች ቦታው ኖረውታል። የመንግስት ኃይሎች ራሳቸው ወደ ቦታው ሄደው ተፈናቃዮችን ወደ ቤታቸው እንመልስ ቢሉ እንኳን እነዚህ ታጣቂዎች ተኩስ ይከፍቱባቸዋል። እኛ ከዚህ በኋላ ምን ተስፋ ይኖረናል? በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከሸማቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገለጽ ቆይተዋል። በአካባቢው ሸኔ ሲሉ በጠሩትና ጥቃቱን በተደጋጋሚ በሚያስተባብለው ታጣቂ ቡድን ለበርካታ ጊዜ ጥቃት እንደሚደርስባቸው የተናገሩት ተወላጆቹ ይህን ጥቃት ለመከላከል ራሳቸውን ሲያደራጁም ፋኖ ወይም ጽንፈኛ የሚል ስያሜ እንደሚሰጣቸው ተናግረዋል። ይሁንና በኪረሙ ተፈጽመዋል ስለተባሉ ጥቃት ከዚህ ቀደምም ሆነ አሁን በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ሕዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ እመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ከዚህ ቀደም ለአሜሪካ ድምፅ ገልጸው ነበር። ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ተፈናቅለው በምስራቅ ወለጋ ዞን የተጠለሉ አንድ ተፈናቃይ በበኩላቸው እኔ ሶስት ልጆች አሉኝ፣ ከባለቤቴ ጋር አምስት ነን። ያለንበት ህይወት ኑሮ አይባልም። ያኔ ስንፈናቀል ብዙ ንብረታችን ተወረሰብን። ልክ እንደ መጣን ወደ አምስት ሺህ ብር ሰጡን። ከዚያ ወዲህ ምንም አይነት ሰብአዊ ድጋፍ አላገኘንም። ታዲያ ምን ኑሮ ይባላል? ምን ብዬ ልንገርህ? በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ሰርተን እንኳ ምንም ማግኘት አንችልም። ቀያችንም ሰላም ሆኖ ወደ ቀድሞ ቤታችን መመለስ አንችልም። ይኸው እስካሁን ያለ አንዳች መፍትሄ በችግር ላይ ነን። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ከትላንት በስቲያ ረቡዕ ባወጣው መግለጫ በኦሮሚያ ምዕራባዊ ክልል በተለይ በምስራቅ ወለጋ በወሮ ጉድሩና በቀለም ወለጋ ዞኖች ያሉ ተፈናቃዮች በፀጥታ ችግር ምክንያት እርዳታ የማግኘት ዕድላቸው የመነመነ እንደሆነ ገልጸዋል። በይበልጥም በ2013ና በ2014 ዓ ም ተፈናቅለው በምስራቅ ወለጋ ጉቡ ሰዮና ዋዮ ቱቃ ያሉ ከ13,000 በላይ ተፈናቃዮች በአካባቢያቸው ታጣቂዎች እየተንቀሳቀሱ ስለሚገኙ ከመጠለያቸው ወጥተው ሰርቶ መኖር ካለመቻላቸው በተጨማሪ የእርዳታ ድጋፍም ልነርሱ ማድረስ አስቸጋሪ እንደሆነ የማስተባበሪያ ቢሮው አመልክተዋል። አያይዞም የምዕራባዊ ኦሮሚያ ክልል ሰብአዊ ድጋፍ በገንዘብና በተራድኦ ድርጅቶች ውስንነት ሳቢያ አሳሳቢ ደረጃ ላይ እንደደረሰ በመግለጫው ጠቅሰዋል። አቶ ዳኝል ቺሳ የምስራቅ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው። ሀንገማቲ ነሞኒ ኑ ይገርጋላ ጅሩ ነሞታ ኩመ ዲበ ተኮ ኩመ ሸንተመታን ቀበጠማ እንደገራጅር አሁን ከአንድ መቶ ሀምሳ ሺህ በላይ ለሚደርሱ ሰዎች ሰብአዊ እርዳታ እያቀረብን ነው። ድጋፉ ግን እየተቆራረጠ እንጂ በወጥነት እየተሰጠ አይደለም። ስለዚህ ክፍተቱን እያየን መንግስት በሚችላቸው አካባቢዎች ድጋፉ እንዲቀርብ መንግስት በማይችላቸው ቦታዎች ደግሞ የሰብአዊ ድጋፍ ሰጪዎች እንዲገቡ እያደረግን ነው። ተፈናቃዮቹ በቂ ሰብአዊ ድጋፍ እየደረሳቸው እንዳልሆነ ያቀረቡት አቤቱታ ትክክል ነው። ይሁንና መንግስት እጁን አጣጥፎ አልተቀመጠም። የአደጋ ስጋት አመራር ጽህፈት ቤት በወረዳ በዞንና በክልል ደረጃ ያለውን አቅም አስተባብሮ ህዝባችንን በማትረፍ ላይ ተረባርበዋል። የሰውን ሕይወት በተቻለ መጠን ማትረፍ ግድ ስለሆነ በጣም በአጣብቅኝ ውስጥ ያሉትን ለመርዳት ወደኋላ አላልንም። ከአማራ ክልል መጡ የተባሉ ጽንፈኛ ታጣቂዎች የተፈናቃዮችን ማሳ በመውረር ወደ ቀያቸው እንዳይመለሱ እንቅፋት ሆነዋል በሚል ስለሚቀርበው የነዋሪዎች ክስ የምስራቅ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ዳኘለች እጅሳ ሲመልሱ ጠባጠባት ያልቺ ለሟማ ረጅረሙ የእኛቲ ግዱ ከና ረኮን አዳጅራ ከንጅድ ወደፈኖ ይንቀቡ ስለ ኪረሙ ወረዳ ተጨባጭ ሁኔታ ምናልባት በቅርቡ የተከሰተ ነገር ካለ መረጃ የለኝም። የደህንነት ጽፈት ቤቱን ጠይቃችሁ መረጃ ማግኘት ትችላላችሁ። እንደ አደጋ ስጋት አመራር ጽፈት ቤት ግን ለችግሩ ልዩ ትኩረት ሰጥተን እየሰራን ነው። የጸጥታውን ሁኔታ ለማረጋጋት ደግሞ የኦሮሚያ ክልላዊ መንግስት ከስምንት ሴክተሮች የተውጣጡ አባላት ያሉት ኮሚቴ አዋቅሯል። በአንድ በኩል የጸጥታ ስራው በአግባቡ ተከናውኖ የተወረሩ ቀበሌዎች ነፃ እንዲወጡ፣ በሌላ በኩል ደግሞ ህዝባችንን ወደ ቀድሞ ኑሮው ለመመለስ የተሰየመው ኮሚቴ የተፈናቃዮቹን ማንነት የሚለይበት የሁለት ሳምንት ቀጠሮ ይዟል። በዚህ መልኩ እየሰራን ነው። ተፈናቃዮች በቅርቡ ወደ የቤታቸው ይመለሳሉ የሚል አቋምና ተስፋ አለን። መመለስ የማይችሉትን ደግሞ አስፈላጊው የሰብአዊ ድጋፍ እንዲደርሳቸው እንሰራለን ብለናል። ይህ ጽህፈት ቤቱ ኃላፊ አቶ ዳኜ መንግስት በስድስት የምስራቅ ወለጋ ዞን ወረዳዎች ለሚገኙ ተፈናቃዮች ከ15 ሺህ በላይ ኩንታል የእህል እርዳታ ለማድረስ ሰሞኑን እንደላከ አውስተዋል። መንግስት በዞኑ የተፈጠረውን ሰብአዊ ቀውስ ለማቃለል ቢንቀሳቀስም በቂ ባለመሆኑ በአካባቢው እንቅስቃሴያቸው ውስን የሆኑ ሰብአዊ ድጋፍ ሰጪ የተራደው ድርጅቶች እገዛቸውን እንዲያጠናክሩ ይፋዊ ጥሪ አቅርበዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። በተከታዩ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። ማሳቸው የአፈር ማዳበሪያ ቢለምድም አቅርቦቱ ባለመኖሩ ፈጣሪያቸውን በማመን ብቻ ያለ ማዳበሪያ እየዘሩበት እንደሆነ በትግራይ ማዕከላዊ ዞን ቆላ ተንቤንና ላዕላይ ማይጨው ወረዳዎች የሚኖሩ አርሶ አደሮች ተናገሩ። ያለ ማዳበሪያ በመዝራታቸው በቀጣዩ አዝመራ የሚፈልጉትን ላያገኙ እንደሚችሉም ስጋታቸውን ገልጸዋል። የክልሉ የግብርና ተፈጥሮ ሀብት ቢሮ በበኩሉ በክልሉ ከፍተ ኛ የማዳበሪያ ጥረት እንዳለ ገልጾ በዚህ ሳምንት ግን ማዳበሪያ ወደ ክልሉ መግባት እንደጀመረ አስታውቋል። ሙልጌታ አጽብሃ ዝርዝራለሁ በትግራይ ክልል ቆላተን ቤን ወረዳም በጋሽኻ በተባለ ቀበሌ ነዋሪ የሆኑት አርሶ አደር ቄስ ኪዱ ገብረ ሚካኤል ለሁለት ዓመት የዘለቀው ጦርነት አብቅቶ ሰላም በሆነበት ጊዜ ደግሞ የአፈር ማዳበሪያ አጥተናል ብለዋል። በዘንድሮ ወርሃ ክረምት በአካባቢው በቂ ዝናብ እየዘነበ እንዳለ የገለጹት አርሶ አድሩም የአፈር ማዳበሪያ አቅርቦት ግን ባለመኖሩ የለመደ ማሳቸው ያለ ማዳበሪያም ፈጣሪ ያምነው በዘር እንደሸፈኑ ተናግረዋል። ዘንድሮ በቀበሌያችን ዝናቡ ጥሩ ይዞልናል። የተዘራውም በጥሩ ሁኔታ በቅሏል ማሳችን ግን ዩሪያ የተባለውን የምርት ማዳበሪያ ለምደዋል። አሁን ግን ባለመኖሩ ከፍ ያለ ስጋት አለን። በአካባቢያቸው የእርዳታ እህል መከፋፈል ከተቋረጠ ብዙ ወራት እንደተቆጠሩ የተናገሩት አርሶ አደሩም ለረሃብ የተጋለጡ ሰዎች መኖሯቸውን ገልጸዋል። የለ ረዳት እርዳታ የሚባል አልደረሰንም። በበጋው ወቅት ጥር ወር አካባቢ ይመስለኛል አንድ ጊዜ መጥቶ ነበር። ጾሙን የሚያድር ብዙ ሰው አለ። ይሁንና፣ ሕዝቡ ወይ እርዳታው አሊያም ማዳበሪያው ይመጣ ይሆናል በሚል ተስፋ እየጠበቀ ነው። ለመሆኑ የሚዳኝ መሪ አለን? ማዳበሪያ ወይ እርዳታ ከሌለ መሪስ አለ ወይ? ሌላው አርሶ አደር ኃይለ ሚካኤል ገብረ ሕይወት በበኩላቸው በአካባቢው በተካሄደው ከባድ ውጊያ ምክንያት የተጣሉና የተቀበሩ ተተኳሾች በብዛት ስለሚገኙበት ቀደም ሲል የተከሏቸውን የማንጎ ተክሎች በተተኳሾች ስጋት እንደማይኮተኩቷቸው ተናግረዋል። ከአሁን በፊት በማህበር መስኖ የሚያለሙ ጎረቤቶቻችን በልማት ስራ ላይ እያሉ ተቀብሮ የነበረ ተተኳሽ ፈንድቶ ከአስር ሰዎች በላይ ሞተዋል። እኔም የማንጎ ተክሎቼን የማልኮተኩታቸው ስለሚሰጋ ነው። እንዲህ ጸዳ፣ ብንጠይቅም እስከ አሁን ድረስ አልተፈተሸም። እንዲሁ ዩሪያ ማዳበሪያም ፈጽሞ የለንም። አሁን የምታየው በቆሎ ከተዘራ ሶስት ወር ቢያልፈውም ያለ ማዳበሪያ አይሆንም። በሶስት ወራት ለጥቅም ይደርስ የነበረው በቆሎ እንደምታየው ምንም የለውም። በትግራይ ክልል ማህበራዊ ጉዳይና መልሶ ማቋቋም ቢሮ የሰብአዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋ አብርሃም በርካታ አካባቢዎች ገና ከትትኳሾች አለመጽዳታቸው ገልጸው ከመስከረም ወር በኋላ የማምከኑ ስራ በይፋ ሊጀመር እንደሚችል ጠቁሟል። በእስካሁኑ የዳሰሳ ስራ ትኩረት የተደረገበት ግን በትምህርት ቤቶች ላይ እንደሆነ ባለፈው ወር ለአሜሪካ ድምፅ ተናግረው ነበር። የቆላ ተንቤን ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ጎይቶም ገብረ ሀዋርያም በወረዳዋ አስፈላጊ የምርት ማሳደጊያ ግብአት ማዳበሪያና ምርጥ ዘር አለመኖሩን አረጋግጠዋል። በዚህም ምክንያት አርሶ አደሮች የምርት ማሳደጊያ ግብአቶችን በባህላዊ መንገድ አዘጋጅተው እንዲጠቀሙና ለምርጥ ዘርም እርስ በራሳቸው እንዲተጋገዙ ጥረት እየተደረገ እንዳለ ተናግረዋል። የምግብ እርዳታ በመቋረጡም ለረሃብ የተጋለጡ ነዋሪዎች የጤና እክል እያገኛቸውና ሕይወታቸውም እያለፈ እንደሆነ ገልጸዋል። በምግብ እጦት የሞቱት አንድ መቶ የሚሆኑ በዚህ ሁለት ወር ውስጥ የሞቱ በዝርዝር ያ ያገኘ ናቸው ናቸው። እነዚህ ከእነዚህ አስራ አምስቱ ሕጻናት ናቸው። ሰማኒያ አምስት ደግሞ ያው ከአስራ አምስት ከዛ በላይ የሆን ነው እነዚህ በሞት የሞት ብቻ ስለሆን እንጂ ለሞት የተቃረበ ብዙ ማህበረሰብ አለዚህ በተለይም ቆላማ ነው። በጦርነትም የተጎዳ አካባቢ ነው ይሄ። በዚህ ምክንያት በችግር እና በመከራ የተሰቃየ የሚገኝ ህዝብ ነው በዚህ በቆላ ተንቤን ወረዳ። ከዚህም ሌላም ጸረ ተባይ ኬሚካል በሌለበት ሁኔታ በአንዳንድ የወረዳዋ ቀበሌዎች ጸረ ሰብል ተባይ መታየት በመጀመሩ ሁኔታው አስቸጋሪ አድርጎታል ብለዋል። በክልሉ ማዕከላዊ ዞን ላዕላይ ማጮው ወረዳ መደጎ በተባለ ቀበሌ ያገኙኋቸው አለቃ አረፋይነህ ደጎ የተባሉ አርሶ አደርም ቀደም ሲል የሚፈልጉትን የአፈር ማዳበሪያ ያገኙ እንደነበር አስታውሰው ዘንድሮ ግን ያለ ማዳበሪያ እየዘሩ እንደሆነ ገልጸዋል። ከርሞ የፈጣሪ ነው፣ ያለ ማዳበሪያ እየዘራንን ሊበቅል ወይም ሊጠፋ ይችላል። መንግስት ሊያቀርብልን ይገባ ነበር ግን አላቀረበም። በክልሉ የግብርናና የተፈጥሮ ሀብት ቢሮ የአዝርዕትና አፈር ለምነት ዳይሬክተር አቶ ሰለሞን ገብረስላሴ በክልሉ 13 ሚሊዮን ሄክታር ሊታረስ የሚችል መሬት እንዳለ ገልጸዋል። አሁን ጊዜያዊ አስተዳድሩ በሚያስተዳድራቸው አካባቢዎች ካለው 754 ሺህ ሄክታር መሬት ውስጥ እስካሁን 363 ሺህ ሄክታር በዘር እንደተሸፈነ አስታውቀዋል። የማዳበሪያ እጥረት እንዳለ የገለጹት ዳይሬክተሩም ዩሪያ የተባለ ማዳበሪያ በዚህ ሳምንት መግባት እንደጀመረ አመልክተዋል። ይህ አይነቱ ማዳበሪያ ዘር ከተዘራ በኋላ ባሉት ሰላሳ ቀናት ጥቅም ላይ የሚውል በመሆኑ ለምርት ማሳደጊያ አጋዥ ይሆናል ብለዋል። የሚያስፈልገውን የስምንት መቶ ሺህ ኩንታል አራት መቶ ሺውን የኤንፒኤስ እና አራት መቶ ሺህ የዩሪያ ያስፈልገናል። ይህንን በእንትን ሁኔታ ሲሄድ ደግሞ የዘር ሁኔታ የትግራይ ክልል አስቀድሞ ነው የሚዘራው ከሌሎች ኮሪሎች፣ እና በዚህ የዘር ወቅት በተለይ ኤንፒኤስ አልመጣም ተብሎ መያዝ ይቻላል ማለት ነው። ስለዚህ ከዛ የመጣውን ኤንፒኤስ አንድ መቶ ሀምሳ አንድ ሺህ ብቻ ነው የገባው ከዛ በዘር ወቅት ማለት ነው። ስለዚህ አሁን ግን ዩሪያውን ተገዝቶ በመጓጓዝ ላይ ነው ያለው። አሁን በዚህ ሳምንት ውስጥ አንድ መርከብ ጎቷል፣ አራት መቶ ሺህ ኩንታል የጫነውን አሁን እሱ ከደብሎ ዩሪያውን እየመጣልን ያለው ወደ አንድ መቶ ሀምሳ አምስት ሺህ ሰባት መቶ አስር ኩንታል ዩሪያ ጎቷል ማለት ነው። እና ጠቅላላ ግን ስናየው ወደ ሶስት መቶ ሰባት ሺህ አራት መቶ ዘጠኝ በአሁኑ ሰዓት ትግራይ ውስጥ ዘቷል፣ ግን ወቅቱ አልፎበታል። በተለይ የኤንፒኤስ ወቅቱ ያለፈበት ነው። ስለዚህ እየተሯሯጥ ነው ያለውን ያንን ዩሪያ ነጭ መራር የሚባለውን ማለት ነው። እሱን ቶሎ ለማዳረስ ምክንያቱም በዚህ የተዘራውን እንዲያገኝ ስራዎችን እየሰራን ያለ ነው ማለት ነው። ወደ ክልሉ እየገባ ያለው ማዳበሪያም ቶሎ ወደ አርሶ አደሩ እንዲደርስ እየተደረገ እንዳለም አቶ ሰለሞን አክለው ገልጸዋል። በማዕከላዊና ሰሜናዊ ምዕራብ ዞኖች የተሻለ የዝናብ ስርጭት መኖሩን የገለጹት አቶ ሰለሞን ይሁንና በምስራቃዊ ደቡብና ደቡብ ምስራቃዊ የክልሉ ዞኖች ግን የዝናብ እጥረት እንዳለ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም ወደ ተከታዩ ዘገባ ስናልፍ ደግሞ የሲዳማ ክልልና የሐዋሳ ከተማ አስተዳደር የመንግስት ሰራተኞች ዛሬ በሐዋሳ ከተማ ባካሄዱት ሰልፍ ለኅብረተሰቡ ተገቢውን አገልግሎት አልሰጠንም ሲሉ ይቅርታ ጠየቁ። ሰራተኞቹ በዛሬው የይቅርታ ሰልፋቸው በህብረተሰቡ አገልግሎት አሰጣጥ ላይ ይዘወተራሉ ያሏቸውን በደሎች በዝርዝር ተናግረዋል። ብልሹ አሰራር፣ ጉቦ መቀበል፣ ባለጉዳይን ማጉላላትና የመንግስትን የስራ ሰዓት መስረቅ በሰራተኞች የሚዘወተር ወንጀል ነው ብለዋል። ሰልፈኞቹ ለአሜሪካ ድምጽ አስተያየታቸውን የሰጡት የሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የውጭ ግንኙነት ዳይሬክተር ረዳት ፕሮፌሰር ዮሃናን ዮካሞ በበኩላቸው የአገልግሎት አሰጣጥ ችግር በሰራተኛና ሰሪ ህግና መመሪያ የሚፈታ እንጂ በሰልፍ የሚመለስ እንዳልሆነ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። በሱዳማ ክልል የፋይናንስ ቢሮ ሠራተኛ ሰላማዊት ዘሪሁን ሰልፍ ስለወጡበት ምክንያት ሲናገሩ ከመንግሥትና ከህዝብ የተቀበልነውን አደራና ኃላፊነት ባለመወጣታችን የበዳይነት ስሜት ስለተሰማን ተጸጽተን ነው ሲሉ አስረድተዋል። ተገልጋዮቹ በሰዓቱ ሠራተኛውን በቦታ ባለማግኘት በተለያዩ ሀሳቦች ይነሳሉና በፋይናንስ ቢሮ ደረጃ አይደለም በአጠቃላይ በመንግስት ቢሮዎች ላይ ቅሬታ ያላቸው ቅሬታ ስላለ ያንን ቅሬታ ከዚህ በኋላ ምንም አይነት ከስተመር ምንም አይነት ሰርቪስ ሳያገኝ ቅሬታ ሳይኖረው የራሱን አገልግሎት እንዲያገኝ ለዛ ቃል ለመግባት የተገናኘ ነው። ስማቸውን ያልገለጹ የሀዋሳ ከተማ ነዋሪና የመንግስት መስሪያ ቤት ተገልጋይ እንደሆኑ የተናገሩት አስተያየት ሰጪ ሰሞኑን አንድ ጉዳይ ለማስፈጸም ወደ መንግስታዊ ተቋም ቢያመሩም አፈጻጸሙ እየተጓተባቸው ለ15 ቀናት እንደ እንደተመላለሱ ተናግሯል። ስብሰባ ላይ ናቸው፣ የሉም፣ እነሱን በሚያውቋቸው በኩል ሄደ፣ ጉዳይ ማስፈጸም ምናምን የተለመደ ነገር ሆኗል። አሁን ላይ በዘመድ ነው ወይ በገንዘብ ነው፣ በቃ እንደዛ አይነት ነገር ሆኗል። ሕገ መንግስታዊ መብትን ተጠቅመ፣ እንደ ማንኛውም ዜጋ ሄደ፣ ጉዳይ የምታስጨርስበት ምንም አይነት ነገር የለም። የሰልፉ ተሳታፊና የክልሉ ምልሻ ጽህፈት ቤት ሰራተኛ ነኝ ያሉት አቶ ለማ ክፍለ በኩላቸው የሰልፉን አላማ ተናግሯል። ህዝባችንን በድለናል። ያ የበደልነውን የአገልግሎት አሰጣጣችን ለማስተካከል ቃል ለመግባት ነው ወጣ ነው። ሰልፍ መውጣት ያስፈለገበት ምክንያት አንደኛ ከዚህ በፊት የተሳሳተ አመለካከት ነበረ። ምክንያቱም አገልግሎት አሰጣጥ ዙሪያ ብዙ ሰዎች ሩሮ እያሰማ ነበረ። ያንን ሩሮ በትክክል በተግባር ማሳለፍ ስላለብን በአደባባይ ወተን ይህንን ለአገልግሎት አሰጣጣችን ግልጽ በሆነ መንገድ ሰዓትን ባከበረ መልኩ ለመስጠት እኛም ታድሸናል። በሐዋሳ ከተማ ባህል አዳራሽ ክፍለ ከተማ የሰላምና ጸጥታ ጽፈት ቤት ሠራተኛ አቶ ሳሙኤል እሼቱም አስተያየታቸውን ሲገልጹ ዋናው የዚህ ሰልፉ ዓላማ ከዚህ በፊት ህዝባችንን በድለናል። አርፍዶ በመግባት ቀድሞ በመውጣት በሻይ ቡና ላይ ጊዜያችንን በማባከል ህዝባችን ተጎድተዋል። እኛን አገልግሎትን ማግኘት መጥተው ህዝባችን ተጎድተዋል። ያንን ለማካስ ሰሞኑ የነበረው ግምገማ አለ፣ በግለሰብም በአመራርም ደረጃ አለ የተገመገም ነው። በዛ በተስማማነው ነው መሰረት ከዚህ በኋላ ህዝባችንን በቅንነት እና በታማኝነት ህዝባችንን እናገለግላለን። ሙስና ሳይኖር ፊት ፊት አይቶ ማዳላት ሳይኖር በክልል መንግስት ቢሮዎችና ና በሐዋሳ ከተማ አስተዳደር መስሪያ ቤቶች ሁሉም ዜጎች በእኩልነት አለማስተናገድ ከተገልጋዮች ጉቦ መቀበል፣ ባለጉዳዮችን ማጉላላትና ኃላፊነትን በወቅቱ አለመወጣት በሰራተኛው በስፋት ይፈጸማሉ ካሏቸው የስራ ላይ በደሎች ተጠቃሾች እንደሆኑም አስረድተዋል። እና በእጅ መንሻ ግቤታ ወደ መሆን አይነት ነገር ደርሷል እና በእጅ ነው በእግር ነው የመጣኸው እየተባል በጣም አንዳንድ ጊዜ ደግሞ ግልጽ ያወጣ ከወጣ በኋላ ስልክህን ይወስዱና በስልክ ደቡ ላይ ይሄን ጉዳይ ለመጨረስ ይህንን እናደርግልሀለን የሚሉ ሰዎች አሉ አልፎ ተርፎም ደግሞ እዛው ጋር ላይ ጉዳይ እናስጨርሳለን የሚሉ ኮኔክሽን ያላቸው እዛው ቢሮ ካሉ ሰዎች ጋር የተለያዩ ግለሰቦች አሉ በገንዘብ የሚደራደሩ ማለት አሁን ላይ አስቸጋሪ ጊዜ ላይ ያለን ይመስለኛል ሰልፉ በመንግስትና በፖለቲካ ግፍት የተደረገ ነው መባሉን አስመልክቶ አቶ ለማ ሲመልሱ መንግስት ጫና አላደረገብንም በማለት በራሳቸው ተነሳሽነት ሰልፍ እንደወጡ ተናግሯል ህዝቡ ህዝቡ ጠይቋል ጥያቄ ጠይቋል ጥሩ አገልግሎት አልሰጣችሁኝም ብሎ ጥያቄ ጠይቋል። ያህንን መሰረት በማድረግ እኔ ከዚህ ሰነድ ነበረ ግምገማ ነበረን። ያህንን ግምገማ ምክንያት በማድረግ ሰራተኛው ራሱ እኔ በድያለሁ በአደባባይ ማሳወቅ አለብን ብሎ ነው ህዝቡ የወጣው። ጉዳያቸውን ለማስፈጸም እንደ ተጉላሉና ተበዳይ እንደሆኑ የተናገሩት አስተያየት ሰጪ ችግሩ ሰልፍ በማድረግ መፍትሄ ያገኛል ብለው እንደማያምኑም ገልጿል። መንግስት የራሱ ሰራተኞች ላይ አዳዲስ እርምጃዎችን መውሰድ እስካልጀመረ ድረስ እንደዚህ በአጭር ጊዜያቶች ውስጥ ይስተካከላል የሚል ምንም አይነት እምነት የለኝም። በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የዩኒቨርሲቲው የውጭ ግንኙት ዲሬክተር ረዳት ፕሮፌሰር ዮሐናን የወካሞም የአገልግሎት አሰጣጥ ክፍተት በሰራተኛና አሰሪ ህግና መመሪያ አግባብ መታየት እንዳለበት አመላክቷል። ይሄ ነገር ዝም ብሎ እንደ የሆነ ንቅናቄ ብለን ብቻ የምንተወ ሳይሆን አቅም ያለው ሰው በሜሪቱ ተለክቶ ጥሩ ፐርፎርም ያደረገ ኢንሴንቲቭ አግኝቶ እንደዚውም የሚጠየቅ አካል መንግስት ሰራተኛ የሚጠየቅበት በህግ አግባ መሆን መቻል አለበት። ይሄ ስር ሰዶ የሚያሄድ ከሆነ የሆነ ሞቭ ብቻ ሆኖ ነው የሚቀረውና ምን ያህል አቅደው፣ ምን ያህል ፈጽመዋል፣ ምን ያህሉ አልተከናወነም የሚሉትን በኦብጀክቲቭ በሆነ ክራይቴሪያ ተመዝኖ ሊቀጡ የሚችሉበት ስርአት መበጀት አለበት ብዬ ነው የማምነው። ሰልፉ በክልል ደረጃ መንግስት ባደረገው ንቅናቄ የተደረገ እንደሆነ ረዳት ፕሮፌሰር ዮሐናን እምነታቸውን ገልጸዋል። የተጣለበትን ኃላፊነት እንዳልተወጣና ተገልጋይን እንደ በደለ ያምን አንድ ሰራተኛ ይቅርታ መጠየቅ ያለበት ሰልፍ በመውጣት ነው ወይስ በህጉ አግባብ በመዳኘት በምለት ጠየቁት። ረዳት ፕሮፌሰር ዮሐናን ሲመልሱ፣ አካሄድ አለው፣ ሹመት አይደለም። ኢት ኢዝ ካይንድ ኦፍ መደብ ነው እና በመደቡ የተቀመጠ ሰው ሲቪል ሰርቫንት ኢቭን አንድ ሰው ጥፋት ሲያጠፋ እንዴት ሊቀጣ ይችላል? ከዲሲፕሊን ጀምሮ እስከ ፍርድ ቤት ስራውን እስከሚያጣ ድረስ የሚሄድበት የራሱ የሆነ ፕሮሲጀርስ አሉ። የስዳማ ክልልና የአዋሳ ከተማ ነዋሪዎች በመንግስት መስሪያ ቤት አገልግሎት አሰጣጥ ሮሮ ሲያሰሙ የቆዩ ሲሆን ከዛሬ ሰልፍ በኋላ ለውጥ ይመጣ እንደሆነ ወደፊት የምናየው ይሆናል ብሏል። በሰራተኞቹ የይቅርታ መጠየቅ ሰልፍ ላይ የስዳማ ክልልና የአዋሳ ከተማ አስተዳደር የመንግስት ሰራተኞች ተሳትፏል። የስዳማ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ አሰፋ ጉራቻ በሰልፉ ላይ በመገኘት ባስተላለፉት መልእክት ሰራተኛው በሕግና በመመሪያው መሰረት ለተገልጋዩ ሕብረተሰብ ቀልጣፋና የሕዝቡን ፍላጎት ያማከል አገልግሎት መስጠት እንደሚኖርበት አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። አሁን ደግሞ ከሀገር ውስጥ ዘገባዎች ወጣንልና ወደ ኒጀር እናልፋለን። ምዕራብ አፍሪካዊቷን ኒጀር ከሚደጋግማት የፖለቲካ አለመረጋጋት አባዜ አንጻር ትላንት የተደረገው መፈንቅለ መንግስት ሙሉ በሙሉ የማይጠበቅ ነበር ለማለት እንደማይቻል ተንታኞች አመለከቱ። እንደ አውሮፓያን የዘመን አቆጣጠር በነሐሴ 1960 ከፈረንሳይ ነጻነት ይቅርታ ከፈረንሳይ ነጻነቷን ካገኘች በኋላ በኒጀር አራት የተሳኩ መፈንቅለ መንግስቶችና ሌሎች በርካታ ያልተሳኩ ሙከራዎች ተደርገዋል። ይሁንና ተንታኞች እንደሚሉት ፕሬዚዳንት መሐመድ ባዙም በኒጀር የህዳጣን ማህበረሰብ ቢመጡም በርካታ የተሀድሶ እርምጃዎችን አንግበው በመነሳት የተመረጡ እንደመሆናቸው የተፈጸመባቸው የመንግስት ግልበጣ እድሜው አጭር ሊሆን ይችላል። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያም አዲያሎ ያጠናቀረችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። የመንግስት ግልበጣው መሪ ኮሎኔል አማዱ አብድራህማኔ ለአገሪቱ ህዝብ ባሰሙት ንግግር የመከላከያና የጸጥታ ኃይሎች መንግስቱን ከስልጣን ያወረዱት በነበረው ብልሻ አስተዳደርና በጸጥታው ሁኔታ የተነሳ ነው ብለዋል። አብድራህማኔ በኒጀር ብሔራዊ ቴሌቪዥን እንደተናገሩት ከትናንት ሐሙስ አንስቶ በአገሪቱ ሁሉም የፖለቲካ ፓርቲዎች እንቅስቃሴ ሌላ ተለዋጭ መግለጫ እስኪሰጥ ድረስ ታግደዋል ብለዋል። በሳል ጉዳዮች ላይ የሚያተኩሩት የአካባቢው የፖለቲካና የጸጥታ ጉዳዮች አዋቂው አብዱራማኔ አልካሱም ከኒጀር ለአሜሪካ ድምፅ በሰጡት አስተያየት ወታደራዊ የመንግስት ግልበጣው ይፋ ከተደረገ አንድ ቀን በኋላ ዛሬም በዋና ከተማይቱ ኒያሜ ነገሮች አሁንም ግራ እንደተጋቡ ይመስላሉ። የፍርሃቱ ምንጭ ምን እንደሆነ አላውቅም። ሆኖም በፍራቻ ከመሃል ከተማው ሰው እየወጣ ነው። ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው። በአንድ በኩል የመንግስት ግልበጣው የተሳካ እንደነበር የሚጠቁሙ ምልክቶች እየታዩ ሲሆን፣ በሌላ በኩል ደግሞ አንዳንዶች ግን አልተሳካም ይላሉ። በዲሞክራሲያዊ መንገድ የተመረጡት ፕሬዚደንት መሐመድ ባዙም እንደ አውሮፓውያን አቆጣጠር በመያዚያ 2021 ዓ ም ቃለ መሀላ ፈጽመው አገር የማስተዳደር ስልጣን ተረከቡ። ዶክተር ኤድጋር ጊቱዋ የናይሮቢው የአሜሪካ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲያዊ ጉዳዮች አዋቂ ናቸው። ለአሜሪካ ድምፅ በሰጡት አስተያየት የሰሞኑ የፖለቲካ አለመረጋጋት ያልተጠበቀ አልነበረም ይላሉ። ይህ ሀገር በታሪኩ አራት መፈንቅለ መንግስቶችን አስተናግዷል። በኒጀር ያለው የፖለቲካ ባህል ሰራዊቱ በአገሪቱ የፖለቲካ ጉዳይ ውስጥ ሚና መጫወት እንዳለበት እና እንደሚገባው ይሰማዋል። ጌትዋ እንደሚሉት የፕሬዝደንት ባዙም የጎሳ ግንድም ለችግሩ ሌላው ምክንያት ሊሆን ይችላል። ፕሬዚደንቱ የዲፋ አረብ ናቸው፣ ከህዳጣን ማህበረሰብ የመጡ ናቸው። ወደ ስልጣን መጥተው ብዙ ለውጦችን አደረጉ። ምክንያቱም የተረከቡት ብዛት ያላቸው ጎሳዎች ያሉበትን አገር ነው። የምናወራው ስለ ሀውሳዎች፣ ዛማዎችና ተዋረጎች ነው። ስለዚህ ፕሬዚደንቱ ከህዳጣን ወገን በሚሆንበት ጊዜ በሌሎቹ ብሔሮች የመታፈን ስሜት ሊኖራቸው ይችላል። ከህዳጣን ወገን ከሆንክ ከሌሎች ወገን ያሉ ሰዎች አንተ ሀገሪቱን መምራት አይገባህም ብለው ሊያምኑ ይችላሉ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኤኳስ የአፍሪካ ህብረት፣ እንዲሁም ሌሎች የዓለም አቀፍ ማህበረሰብ አካላት በኒጀር የተፈጸመውን አውግዘዋል። ፕሬዚደንቱም በአስቸኳይ እንዲለቀቁ ጥሪ አድርገዋል። በተከታታይ በማሊ ቡርኪና ፋሶ እና ጊኒ መፈንቅለ መንግሥት ባስተናገደው ቀጠና ባዙም ወደ ሥልጣን ከመጡ ወዲህ ኒጀር ዲሞክራሲያዊ መረጋጋትን መጠበቅ ችላ ነበር። አብዱራማኔ አልካሱም እንደሚሉት በኒጀር የሚካሄደው መፈንቅለ መንግስት የሚሳካ ከሆነ በአጠቃላይ ቀጠናውን የሚነካ ጉዳይ ነው የሚሆነው። ኒጀር የምትወድቅ ከሆነ ኤኳዋስም ይወድቃል ማለት ነው። በአጠቃላይ የሳህል ክልል ይወድቃል። ሌሎች በወታደራዊ ፈላጭ ቆራጭ ስል ያሉ ሀገራት ከባድ የጸጥታ ችግር ውስጥ ወድቀዋል። እኛም ከዚህ የተለየ እጣ አይኖረንም። በሳሃል ቀጠና ውስጥ የምትገኘው ኒጀር እስላማዊ ነውጠኞችን በመፋለም ላይ ስትሆን ፈረንሳይም በዚህ ታግዛታለች። ፈረንሳይ በዛች አገር 1500 ጦር አላት። ጌትዋ ይህ መፈንቅለ መንግስት የሚሳካ አይመስላቸውም። የዩሮፒያን ዩኒዮን የዩኤስ እንድ ፍራንስ ዊል ኖት ሌት ኒጀር ጎ ዳውን የአውሮፓ ህብረት፣ አሜሪካና ፈረንሳይ ኒጀርን አይተዋትም። በአካባቢው አመፅ፣ ሽብር እንዲሁም የቦኮ ሃራም እና የአልቃይዳን እንቅስቃሴ የሚቆጣጠሩት በኒጀር አማካኝነት ነው። አሜሪካ ቀድሞውንም በኒጀር ያሰማራችው ጦር አለ። አንድ ሺህ የሚሆኑ ልዩ ኃይሎች ናቸው። ፈረንሳይኝ እንዲሁ ጥቂት የማይባል ጦር አላት። ከህዝቡ ጎን ይቆማሉ። የባዙም ደጋፊዎች ረቡዕ ዕለት በብሔራዊ ሸንጎ ህንፃ ተሰባስበው ፕሬዚደንቱ እንዲለቀቁ ጥሪ አድርገዋል። ሐሙስ ደግሞ ሌሎች መፈንቅለ መንግሥት አድራጊዎችን ደግፈው ሰልፍ ወጥተዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላልፈውን የአርብ ምሽት ስርጭታችንን ነው። ተከታዩ ዝግጅታችን ደግሞ አደጋ የደቀነውን የህጻናት ስክሪን አጠቃቀም ያስቃኘናል። የልጆች የስክሪን አጠቃቀም ገደብ ካልተበጀለት የትኩረት ማጣት፣ የንግግር ክህሎትና የአይን እይታ ድክመት፣ የሰውነት ክብደት አለቅጥ መጨመር አሊያም ደግሞ ምግብ በአግባቡ አለመመገብና ሌሎችም አካላዊ እድገት ተጽዕኖች እንዳሉት የአሜሪካ ድምጽ ያነጋገራቸው አጠቃላይ ሐኪምና የህጻናት ሁለንተናዊ እድገት ባለሙያ ዶክተር ቱሚም ጌታቸው ገልጸውልናል። ኤደን ገረመው ባለሙያውንና አንዲት ወላጅ አነጋግራ ያሰናዳችው ዘገባ ተከታዩ ነው። ህጻናት እድሜያቸውን የጠበቀ የጨዋታ ሰዓትና ስፍራ እንዳያገኙ እክል ከፈጠሩ ጉዳዮች መካከል የህዝብ ቁጥር መጨመርና እጅግ ብዙ ወላጆች ከመኖሪያ ቤታቸው እርቀው መስራታቸው የሚጠቀሱ ምክንያቶች ናቸው። በተለይም ደግሞ ከቴክኖሎጂ እድገት ጋር ተያይዞ በዓለም ላይ የቴክኖሎጂ ምርቶች የሆኑ ስልኮች፣ አይፓዶችና ቴሌቪዥኖች የሕፃናት የጊዜ ማሳለፊያ ከሆኑ ሰነባብተዋል። አጠቃላይ ሐኪምና የሕፃናት ሁለንተናዊ እድገት ባለሙያ የሆኑት ዶክተር ቱም ጌታቸው እነዚህ በዚህ ጊዜ ማሳለፊያዎች ጨቅላ ህጻናት እድገት ላይ አሉታዊ ተጽዕኖን እያሳደሩን ይላሉ። ጊዜ ማለት ህጻናቶች በተለያዩ የኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ቴሌቪዥን፣ ታብሌት፣ ኮምፒውተር ላይ የሚያሳልፉትን ጊዜ ነው የምንወስነው ስክሪን ታይም ስንል ማለት ነው። ስለዚህ ወላጆች ልጆች የስክሪን ታይማቸው በጨመረ ቁጥር ለተለያዩ ነገሮች የመጋለጣቸው ሁኔታ በጣም ያመዝናል። ይሄ ምንድን ነው ልጆች የሚቀበሉትን ነገር አመዛዝ ነው ይሄ ጥሩ ነው፣ ይሄ መጥፎ ነው ብለው የመለየቱ አቅም እየዳበረ ስላልሆነ ተጠቅሞ አልባሌ ለሆኑ ወይም በጭ ላሳቸውን ላልዳበረበት ነገር መጋለጥ ነው። ከዛ በተጨማሪ የልጆች የቋንቋ ወይም የንግግር ብቃታቸው በጣም ይቀንሳል። ይህንን ደግሞ የምናየው ብዙ ጊዜ ልጆች እንዳይረብሹም ሆነ ከዛም ደግሞ አርፋው እንዲቀመጡላቸው ከማለት የተነሳ ስልክ ሲሰጧቸው በጣም ለረጅም ጊዜ ልጆች ከሰው ጋር ለማውራትን የሰውንም ምግግር ለመስማት ጊዜ ያጣሉ። በዚህም የተነሳ ልጆች የቋንቋ ወይም የመናገር ክህሎታቸው በጣም ይቀንሳል። በዚህ ሀሳብ የሚስማሙት እናት ወይዘሮ ለምለም ኃይሌ ናቸው። ወይዘሮ ለምለም የአዲስ አበባ ነዋሪ ሲሆኑ የአራትና የሁለት ሁለት ዓመት ዕድሜ ያላቸው ህጻናት ልጆች እናት ናቸው። እሳቸው ከመውለዳቸው በፊት አስቀድመው ወላጅ የሆኑ የቤተሰብ አባሎቻቸው ለልጆቻቸው የሚያደርጉትን የስክሪን አጠቃቀም በመመልከት የራሴን ልጆች ሳሳድግ መጠንቀቅ አለብኝ እንድል አድርጎኛል ይላሉ። ስክሪን የሚጠቀሙ የወንድሜ ልጅ ትነጫነጫለች። ካለ ስልክ በስተቀር ሌላ ነገር ምንም ነገር ላይ ሶሻላይዝ አታደርግም። በዚህ ላይ ደግሞ ስትቀሚያት በት በጣም በጣም ኤክስትሪም የሆነ የመጮህ ና የመልቀስ ናላት። እዛ ውጭ ግን ዝምተኛ ታታዋራ ጸጥ ብላ ከስክሪን ውጭ ራሷን አግላ ነው ትቀመጠው። ስክሪን በጣም ልጆቹ እንዳሁን ነው የሚያደረጋቸው። የሁለት ልጆች እናት የሆኑት ወይዘሮ ለምለም ልጆቻቸው እድሜያቸው ሁለት አመት ከመሙላቱ በፊት ምንም አይነት ስክሪን አልሰጠሁም የሚሉ ሲሆን ጠቅሞኛል የሚሉትን ተሞክሮ ያጋራሉ። ሁለቱንም ልጆች በስክሪን ታይም ስለማላምን ስክሪን ታይም አልሰጠው በአብዛኛው አሁን ከሁለት አመት በኋላ ነው የጀመርኩላት። ለእሷ አሁን አራት አመት ሆኗታል። ስለዚህ የአራት አመት ልጅ ናት፣ ኦልሞስት አምስት አመት ልጅ። እሷ ቲቪ ታያለች፣ አይፓድ አላት። አይፓዱንም ሰመር ላይ ለሰላሳ ደቂቃ ወይ ለአንድ ሰዓት ይሰጣታል። አለበለዚያ ቲቪ ግን ዝምብላ ታያለች። እሱ ግን አይቶ አያቅም ምንም ነገር፣ ሁለቱንም ነገር። ገና አንድ አመት ከስድስት ወሩ ስለሆነ ሁለት አመት ላይ ነው የጀምርላቸው። በጣም ጥሩ የመጫወት ልምድ እና ሌላ ነገር ላይ በደንብ ፎከስ የማድረግ እንትን አላቸው። በጣም ይጫወታሉ። ከሰው ከሶሻላይዝ ያደርጋሉ። አክቲቭ ናቸው። በጣም ዘፈን ይወዳሉ። ዶክተር ቱሚም እጅግ ብዙ ስክሪን የሚጠቀሙ ህጻናት እያደጉ ሲመጡ ትኩረት የማድረግ አቅማቸው ይቀንሳል ይላሉ። ከዚያ በተጨማሪ ደግሞ የትምህርት ብቃት ወይም አቀባበላቸው ራሱ በጣም ነው የሚቀንሰው። እንደውም በዚህ ላይ በቅርብ ጊዜ በአሜሪካ የተደረገ አንድ ጥናት ልጆች በተለይ ህጻናቶች ከሁለት አመት እስከ አምስት አመት ባሉ ህጻናቶች ላይ ከሰላሳ ደቂቃ በላይ የሆነ የንግግር ብቃታቸው በግማሽ ይቀልፋል ተብሎ ነው የተሰራው ጥናት ነው የሚያሳየው። ሌላው ደግሞ ያው ልጆች ረዘም ላለ ጊዜ የስክሪን ታይም ሲበዛባቸው የጨረርም አይናቸውን የመጉዳት ነገር ይኖራል። የእንቅልፍ ሰዓታቸው መዛባት ይኖራል። ያው ስሜታቸውን እና ራሳቸውን መቆጣጠር አለመቻል ያመጣባቸው ይችላል። ጣያ ለባህሪዎችን ሊያሳዩ ይችላሉ። ከዛም በተጨማሪ ደግሞ የሰውነት እድገታቸው ወይም ደግሞ የተለያዩ ተጽዕኖዎች ሊፈጥርባቸው ይችላል። በተለይም ደግሞ በጣም አብዛኛውን ጊዜ የሚቀመጡ ስለሚሆን ወይም ደግሞ ስልኪዛው ወይም ንቀ ስክሪ ታይማቸው በጫም ላረቁጠር ሰውነት ክብደት መጨመር ወይም ኦቤሲቲ እንደዚህ አይነት ነገሮችን ሊጋመጡ ይችላሉና የስክሪን ታይማቸውን መቆጣጠር ወይም ስክሪን ጊዜያቸውን መቆጣጠር ለልጆች በጣም በጣም አስፈላጊ ነው። ዶክተር ቲምም ምንም እንኳን ቴክኖሎጂ እና የስክሪን አጠቃቀም ጥንቃቄ ቢያስፈልገውም በአጠቃላይ አቁሙ ማለት ግን አይደለም ሲሉ ይናገራሉ። ይሁን እንጂ ከስክሪን አጠቃቀም ጋር ተያይዞ መደረግ አለባቸው የሚሏቸውን ምክረ ሀሳቦችም እንዲህ ጠቁመዋል። እንግዲህ ልጆች በተለይ አሁን ባለው ሁኔታ ከተወለዱ ጀምሮ የሚጋለጡበት ሁኔታ ነው ያለው። ምክንያቱም ወላጆች ስልኮቻቸውን ይዘው አጠገባቸው ነው የሚያጠቡት የሚያሰኙት። በደንብ ነው ልጆች ለስክሪን ታይም የተጋለጡ የሚሆኑት። ነገር ግን በተቻለ መጠን ከሁለት ዓመት በታች ያሉት ልጆች ለስክሪን ታይም ባይጋለጡ በጣም አስፈላጊ ነገር ነው። ከዛ በተጨማሪ ግን ከሁለት አመት እስከ አምስት አመት ያሉ ልጆችን ከአንድ ሰዓት ባልበለቀ ይሄ ምን ቢያዩ አስፈላጊ ነው ብለው ወላጆች አይተው የመረመሩትን ነገር ለልጆች ሊያሳዩቸው፣ ይህም ከአንድ ሰዓት ባልበልጥ በአጠቃላይ ማለት ነው። ከአምስት አመት በላይ ላሉ ልጆች ደግሞ ማክሲመም ከሁለት ሰዓት ባይደል መከራል ይሄ ምንም ቅድም እንዳልኩት አንደኛ ወላጆች በደንብ ለይተው ማወቅ አለባቸው፣ ልጆቻቸው የሚያዩትን ነገር። ከዛ በተጨማሪ ደግሞ ወላጆች ከዲጂታል ዓለም ጋር ያላቸውን እውቀት በጣም ማሳደግ አለባቸው። ምክንያቱም አሁን ባለው ሁኔታ ልጆች ከወላጆች በጣም በእጦት በልጠው የሚያውቁበት ጊዜ ስለሆነ ማለት ነው። ከዛ በተጨማሪ ወላጆች ለልጆቻቸው ጥሩ ምሳሌ ሊሆናቸው ይገባል። ወላጅ ሀያ አራት ሰዓት ሙሉ ስልኩ ላይ ኮምፒውተሩ ላይ ቁጭ ብሎ ለልጁ ጊዜ ሳይሰጥ አይ አንተ አትጠቀም ቢል ልጁ የሚማረው ነገር አይኖርም። ወይም ደግሞ አክሴፕት የመቀበሉ ነገር በጣም ዝቅ ያለ መልሶ ነው። ስለዚህ ወላጆች ለልጆች በጣም ጥሩ ምሳሌ ሊሆናቸው ይገባል። የስክሪን አጠቃቀም ላይ ዶክተር ቱሚም ጌታቸው ሲያጠቃልሉ ወላጆች ልጆችን ጸጥ ለማስፋል አሊያም በተለያዩ ምክንያቶች ስልክ ሲሰጡና ቴሌቪዥን ሲከፍቱ እየተላለፈ ያለው ነገር ለህጻናቱ እድሜ የ የመጠን መሆኑን ጊዜ ሰጥተው ማስተዋል አለባቸው ሲሉ በአጽንኦት አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በተከታይ ደግሞ ወደ ኬንያ ይሆናል የምናልፈው። በናይሮቢ የሚኖሩ በርካታ ስደተኞች ኬንያውያን በስፋት የሚግባቡባቸውን ሁለቱን ቋንቋዎች እንግሊዝኛም ሆነ ስዋሂሊን አጥርተው አይናገሩም። ይህ የቋንቋ ተግባቦት ውስንነት ስደተኞች ከኅብረተሰቡ ጋር ለመዋሃድ ጥረት በሚያደርጉበት ወቅት እክል ይጋረጥባቸዋል። ሁኔታውን ለመቀየር እየተደረገ ስላለው አንድ የዩኒቨርሲቲ ጥናት ዘጋቢያችን ሆባህ አብዲ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል ማሳጅድ ሳይፉልድን በሱዳን የሚካሄደውን ጦርነትና በጥብጥ ሸሽታ ነው ወዲህ ወደ ናይሮቢ የመጣችው ሱዳናዊቱ ጋዜጠኛ ኬንያ ውስጥ ለመጠለል ተገዳለች አገሬ ውስጥ ጦርነት ከተቀሰቀሰ በኋላ በኢትዮጵያ በኩል አድርጌ ነው ወዲህ የመጣሁት። እንደ እውነቱ ከሆነ እዚህ ከመድረሴ ያስቀድሞ በርካታ ችግሮች አጋጥመውኛል። ከሱዳን አልካምሊን ወደ ኢትዮጵያ አቅንቼ ከዚያም ወዲህ ወደ ኬንያ መጣሁ። ጉዞዬ በጣም ረጅም ነበር። ሳይፎልዲንና በናይሮቢ የሚኖሩ ሌሎች በርካታ ስደተኞች በእንግሊዝኛ ወይም በሰዋሊ ቋንቋ መናገርም ሆነ መጻፍ ስለማይችሉ ለችግር ይጋለጣሉ። በዚህም የተነሳ ሳይፎልዲን አሁን በኬንያ ዋና ከተማ ናይሮቢ ከሚገኝ ስደተኞችንና የአካባቢውን ነዋሪዎች የተለያዩ ቋንቋዎች እንዲማሩ በሚረዳው የማዕሪፍ ኮሌጅ የእንግሊዝኛ ቋንቋ ለመማር ተመዝግባለች። እዚህ ያለው ሰው ሁሉ ስዋሄሊና እንግሊዝኛ ስለሆነ የሚናገረው፣ ሱዳን ውስጥ እንደሚሰራ የሬዲዮ ጋዜጠኛ እኔ እናገር የነበረው አረብኛ እንጂ እንግሊዝኛ አልነበረም። ወደዚህ ስፍራ የመጣሁትም የእንግሊዝኛ ቋንቋ ለመማር ብዬ ነው። ቲያሪስ ዩኑስ የተባለ ሌላ የሶማሌ ስደተኛም ተመሳሳይ ችግር ገጥሞታል። ናይሮቢ ውስጥ ተንቀሳቅሶ ለመኖር በአጭር ጊዜ ውስጥ የእንግሊዝኛና የስዋህሊ ቋንቋዎችን መማር ይኖርበታል። ወደዚህ እንደ መጣሁ እንግሊዝኛ መናገር ከብዶኝ ነበር። በመሆኑም ማዳመጥና መጻፍ መለማመድ ጀመርኩ። እናም አሁን ያሻሻልኩ ሆኖ ይሰማኛል። ሜሪኒያ እንኳ በማሪፋ ኮሌጅ መምህርት ናቸው። የቋንቋ ችግር አብዛኞቹን ተማሪዎቻቸውን ለብቸኝነትና ተስፋ መቁረጥ ይዳርጋል ነው የሚሉት። እነዚህን ቋንቋዎች መናገር እና ከሰዎች ጋር መግባባት እናስተምራቸዋለን። እንደ ስደተኛ የየዕለት ኑሯቸውን ለመምራትም ምን ማድረግ እንዳለባቸው ይረዱ ዘንድ የሞራል እሴቶች እና የሞራል ድጋፍ እንሰጣቸዋለን። ሌላው ቁም ነገር ከሶስት ወራት በኋላ የተለያዩ መርሃ ግብሮች ይኖሩናል። ከነዚህም ውስጥ አንዱ እንደ ስደተኛ ያላቸውን መብት እንዲያውቁ ማድረግ ነው። ሁሉን አቀፍ የሆነ ትምህርት ለስደተኞች መስጠት ፈታኝ ሥራ ሊሆን ይችላል። የትምህርት ቤቶች የመማሪያ ክፍሎችና በተቀባዩ ማኅበረሰብ ውስጥ በቂ መምህራን የመኖር ያለመኖራቸው ጥያቄ ከእንቅፋቶች ውስጥ ናቸው። ሳሎሚ ቴራ በናይሮቢ የአንድ ወረዳ የጎልማሶች ትምህርት ፕሮግራም ዲሬክተር ናቸው። እዚህ መኖርና ከሰው ጋር መግባባት ይችሉ ዘንድ የእንግሊዝኛና የስዋሂሊ ቋንቋዎች መማር አለባቸው። ያሉባቸውን ችግሮችም መረዳት አለብን። የቋንቋ ችግር በኬንያ ላሉ ስደተኞች ከሚገጥሟቸው በርካታ ፈተናዎች ውስጥ አንዱ ብቻ ነው። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን ለፕሮግራማችን ያሏችሁን አስተያየቶች ለማጋራት በምን ታገኙናላችሁ? ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 በዚሁ የአርብ ምሽት መሰናዷችንን እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና አደሩ።